ኢትዮጵያና ኤርትራ ሀያ ዓመት ያስቆጠረውን ፍጥጫና ኩርፊያ ለማስወገድ ቢስማሙም ሰላምን ለማጽናት የታሰበውን ያህል እርምጃ አለመወሰዱን አንዲት የኤርትራ ጉዳይ አጥኒ አስታውቀዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስመራን ለመጀመሪያ ጊዜ ከጎበኙ በዚህ ሳምንት መጀመሪያ አንድ ዓመት ሆናቸው። ፕሬዚዳንት ኢሳይያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ የአስመራ መግለጫ የተባለውን ውል የፈረሙት አብይ አስመራን በረገጡ በነጋታው እንደነበር ይታወሳል። የአስመራና የአዲስ አበባ መንግስት ጦራቸውን ካዋሳኝ ድንበሮቻቸው ማንሳት፣ የየብስና የአየር መስመሮችን መክፈት፣ ዲፕሎማሲያዊ ግንኙነትን መቀጠልን ጨምሮ ስር የሰደደውን ጠብ ለማስወገድ የሚረዱ በርካታ እርምጃዎችን ወስደዋል። ብሪታንያዊቱ የኤርትራ ጉዳይ ከፍተኛ አጥኚና ደራሲ ሚሻይላ ሮንግ እንደሚሉት ግን የሁለቱ ሀገራት ግንኙነት አጀማመሩ ላይ የነበረው አይነት ተስፋ አልቀጠለም። ድንበርን የማካለል ምልክት እስካሁን የለም። አይደለም። ነገሮች ተስፋ እንዳደረግ ነው አይደሉም። በጣም አሳሳቢው ኤርትራውያን ወጣቶች ለብሔራዊ ውትድርና መመልመላቸው ነው። ክፍት የነበረው ድንበርም ዳግም ተዘግቷል ብለዋል። እንደተባለው የኢትዮጵያና ኤርትራ ድንበር ዳግም ተዘግቷል። በሀገራቱ መካከል ድንበር የማካለል ፍንጭም እስካሁን አልታየም። ነገሮችም በተፈለጉበትና ተስፋ በተጣለባቸው መንገድ አልተሻሻሉም። በኤርትራ አሁንም ብሔራዊ ውትድርናው ተጠናክሮ ቀጥሏል። በዚህም ዋናውና አሳሳቢው ነገር ኤርትራውያን ሀገራቸውን እየጣሉ መሰደዳቸው ነው። ሀገራቱ ለአመታቶች ዘግተው የቆዩትን ድንበር ከፍተው መልሰው የዘጉበት ምክንያት ምን እንደሆነ በግልጽ የታወቀ ነገር የለም ያሉት ብሪታንያዊቱ የኤርትራ ጉዳይ ከፍተኛ አጥኚ ሚሻኤል ሮንግ፣ የኤርትራ መንግስት ለምን እንደዘጋ በግል ይፋ ያደረገው ነገር የለም። የአስመራው መንግስት ግልጽ እንዳልሆነ ይታወቃል ሲሉ ገልጸዋል። እንዲያም ሆኖ በሁለቱ ሀገራት መካከል የንግድና የመገበያያ ገንዘብ ጉዳይ በሁለቱም መንግስታት ስላልተቋጨ ነው ሲሉ ተናግረዋል ነው። እንደምገምተው የኢትዮጵያ ነጋዴዎች ከኢትዮጵያ ሸቀጦቻቸውን ይዘው ወደ ኤርትራ መግባታቸውና አብዛኛው ኤርትራዊ ሸቀጡን መግዛት ባለመቻሉ ይመስለኛል። በርካታ ኢትዮጵያውያን ነጋዴዎች ኤርትራ ውስጥ ንግድ መጀመራቸው ለሀገሪቱ የንግድ ባለስልጣናትም አላመቼ ይሆናል። የድንበር መዘጋቱ ምክንያት ይህና የመሳሰሉት ነገሮችን ለመቆጣጠር ያደረጉት እርምጃ ይሆናል። ከዚህ በተጨማሪ ሀገራቱ የመገበያያ ገንዘብን በተመለከተ ምንም የተስማሙበት ነገር የለም አይደላቸውም። የብር ዋጋው ምን ያህል ነው? የኤርትራው ናቅፋስ ምን ያህል ዋጋ አለው? የሚለው ጥያቄ መቋጫ አልተሰጠውም። የኤርትራ መንግስት ግን ስለ ድንበር መዘጋትም ሆነ በአጠቃላይ ስለሌላው ጉዳይ በግልጽ የሚናገረው የለም፣ ግልጽነት ይጎድለዋል። በአሁኑ ወቅት ሁለቱ ሀገራት ግንኙነታቸው ምን ደረጃ ላይ እንዳለ የማውቀው ነገር የለም ሲሉ የገለጹት ሚሻኤል አሮንግ አዲስ አበባ የሚገኘው መንግስት በአሁኑ ወቅት ስለ ኤርትራ የሚያነሳበት ጊዜ ሳይሆን በሀገሪቱ በተለያዩ ቦታዎች የሚታዩትን ችግሮች መፍትሄ ለማግኘት ቅድሚያ ለሀገር ውስጥ ጉዳይ መስጠቱ ግልጽ ነው ብለዋል። በእርግጥ ስለ ሁለቱ ሀገራት ወቅታዊ ግንኙነት ምንም የማውቀው ነገር የለም። እንደሚመስለኝ ግን የኢትዮጵያ መንግስት አሁን የሚያሳስበው አይመስለኝም። የሚያሳስበው በአማራ ክልል ተሞከረ ስለተባለው መፈንቅለ መንግስት እንዲሁም ስለተገደሉት ባለስልጣናት ነው። ሀገሪቱን በማረጋጋት በውስጥ ፖለቲካዊ ጉዳይ ስለተጠመደ አሁን የኤርትራ ጉዳይ እጅግም አሳሳቢ አይመስለኝም። ቢያንስ አሁን ስለ ኤርትራ የሚነሳበት ጊዜ አይደለም ብዬ አስባለሁ። ሮንግ ኤርትራን በተመለከተ አንደኛ በውትድርና የሰለጠኑ ወጣቶች ወደ መደበኛ ህይወት መመለስ ይኖርባቸዋል። ሁለቱ አጎራባች ሀገራት የድንበር ኮሚሽኑ የወሰነውን የድንበር መስመር ማካለል አሳሳቢ የሚሏቸው ሁለት ጉዳዮች መሆናቸውን ተናግረዋል። ኤርትራ ከኢትዮጵያ ጋር የደረሰችበትን የሰላም ስምምነትና የድንበር መከፈት እርምጃ ተከትሎ ለዓመታት ያሰለጠነቻቸውን ወታደራዊ ኃይላት ወደ መደበኛ ህይወት የመመለስ ብቸኛውን እድል ባለመጠቀሟ የሚያሳዝን ነው። የኤርትራ መንግስት አሁን ይህን ያህል ግዙፍ የሆነ ወታደራዊ ኃይልን ለመያዝ ይሄ ነው የሚባል ምንም ምክንያት የለውም። መንግስት ይህን እርምጃ የማይወስድ ከሆነ ወጣት ኤርትራውያን በህገወጥ መንገድ ድንበር እየተሻገሩ ኢትዮጵያ ወደሚገኘው የስደተኛ ጣቢያ ያመራሉ። በረሃ አቋርጠው እስራኤል ይገባሉ። ወደ አውሮፓ ለመሻገር በጀልባ ሜዲትራንያን ባህርን ሲቀዝፉ በመቶዎች የሚቆጠሩት ሰጥመው ይሞታሉ። ይህ ሁሉ በጣም የሚያሳዝን ነው። የኤርትራ መንግስት ይህን የመሰለ እድልን ማየት አልቻለም ማለት ይቻላል። ወታደራዊ ስልጠናው ወጣቱን ስለሚይዝለት የአረቡን ዓለም አብዮት የመሰለ አይነት ንቅናቄ ኤርትራ ውስጥ እንደማይከሰት ጠንቅቆ ያውቃል። ወጣቱ በሳዋ ጦር ማሰልጠኛ የውትድርና ልምምድ ያደርጋል እንጂ አብዮት ሊያስነሳ ጎዳና አይወጣም። ኢትዮጵያና ኤርትራ በመካከላቸው የነበረውን ጠብ በሰላም ለመፍታት ያደረጉት ስምምነት ከምዕራባውያን መንግስታት ከፍተኛ ድጋፍና አድናቆት አትርፏል። ብሪታንቷ የኤርትራ ጉዳይ ከፍተኛ አጥኚ ሚሻኤላ ሮንግ በኤርትራ ስለሚካሄደው ብሔራዊ ውትድርና ጉዳይ መንግስት የሚያካሄደውን ለውጥ ማየት እንፈልጋለን ብለዋል። በሌላ በኩል ሁለቱ ሀገራት ጦርነት ውስጥ ገብተው የነበሩት በድንበር ውዝግብ ጉዳይ በመሆኑ ሀገራቱ ወደፊት ይህንን የድንበር ጉዳይ መቋጫ ካላበጁለት አደጋ ሊያመጣ ይችላል ሲሉም አሳስበዋል። የድንበር መስመሩ የት ጋር እንደሚውል የድንበር አካላይ ኮሚሽኑ በግልጽ ይፋ ማድረጉ ይታወቃል ሲሉ አስታውሰዋል። እናም በአሁኑ ወቅት በኤርትራ ላይ የሚነሳው ግዙፍ ጥያቄ ለግዳጅ ብሔራዊ ውትድርና የተመለመሉት ወጣቶች ወደ መደበኛ ህይወት መመለስና የኤርትራና ኢትዮጵያን ድንበር ማካለል የሚሉት ርዕሶች ናቸው ሲሉ ሚሻይል ሮንክ ከዶቸ በለጋ ያደረጉትን ቃለምልልሽ ቋጭተዋል።